የሐምሌ 17 2014 ዓ.ም የጋቢና ቪ መሰናዶው ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ። ካአሁን ሰዓት ጀምሮ ኤደን ገረመው መሰናዶን እየመራው፣ ኤልያስ ተስማረ በቅንብሩ አብረናችሁን እንቆያለን። ለዛሬም በሳምንት ውስጥ በጋቢና ቪ መሰናዶ ከተደመጡ ጥንቅሮቻችን መካከል ተደግሞ ቢሰሙ ያላቸውን መራርጠን ይዘንላቸዋል። አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ለምሽቱ ቀዳሚ ያደረግነው ከሰዓሊ ሰላማዊት ገብረ ጻዲቅ ጋር ያደረግኩት ቆይታ ነው። ቀጥሎ ይቀርባል። ሰላማዊት ገብረ ጻዲቅ እባላለሁ። ገና ሁለት ዓመቴ ነው ወደ ሰዓሊነት ከተዘዋወርኩ። ከዛ በፊት በሶሻል ወርከርና በአካውንታንት እንዲሁም በስዕል አስተማሪነት ነበረ የምኖረው። የማታ ስዕል ከተማርኩ በኋላ ግን ከስዕሉ ውጪ ሕይወት እንደማይኖር እየገባኝ በሄደ ሰዓት ስዕሉ ማስቀመጥ ያቃተኝ ሰዓት እንደምንም ብዬ በግሌ አርት ስቱዲዮ ከፍቼ አሁን በአርት ስቱዲዮ እና በፉልታይም ሰዓሊ ሙያ ውስጥ ያለው ሰአሊ ነኝ ማለት ነው። በጣም ይገርማል። ለሁለት አመት ለሰራ ሰው የራሱ የስዕል ስቱዲዮ ይዞ የሙሉ ጊዜ ሰአሊ መሆን ከባድ ይመስለኛል። በተለይ ደግሞ አንቺ የምትሰሪያቸው ስዕሎች ለየት ያሉ ከመሆናቸው አንጻር ማለት ነው። ወደ እሱ እንመጣለን። ግን እንደው ስዕሉን ማስቀመጥ አቃተኝ ስትይ ምን ማለትሽ ነበረ? ስራ ላይ በነበርኩበት ሰአት፣ በተለይ ሶሻል ወርከር በነበርኩበት ሰአት ብዙ አላወራም ልክ ግን ለማውራት አፌ ሲከፈት ስለ ስዕል ብቻ ነው ማወራው። በዛ ነው እዛ አብረኝ የሚሰሩ ሰዎች የሚያውቁት። ስለ ሰላም ሲጠየቁ ስዕል ብቻ ማውራቷን ነው የሚያውቁት። ሁላ እዛ ድረስ ስተኛም ስነሳም የጎደለ ነገር ሆኖ የሚሰማኝ እሱ ነበረና እሱን ለመወሰን ረጅም አመት ፈጀብኝ። ታወቅኩት፣ ግን መኖሪያ ግዴታ፣ ስራ ተቀጥሬ መስራት አለብኝ፣ መተዳደሪያ የማስተካከል እራሴን መቻል አለብኝ። ስለዚህም ነው ይህ ውጤት ሲመጣ ወደ ዩኒቨርሲቲ የገባሁት ወደ አርቱ ሳይሆን። በዛ ላይ እያንዳንዱ ቅርብ የምትይው ሰው አይን ውስጥ እቺ ልጅ ይሄን ሁላ ትምህርት ተመራ ልትተው ነው የሚለው ቅሬታ፣ አፋቸውን አውጥተው አይነግሩሽም። ቀን በቀን በሄድሽበት በየመንገዱ እሱ ነው የሚገጥመኝ። አንዳንዱ ትንሽ ቀረብ ብሎ ያወራኝ ና ስዕሉ እኮ ነው የጎዳሽ ሁላ ሚል ነው አፉን አውጥቶ ያለውም ሰው ሁላ ና በዛ ውስጥ ታግሎ ወስኖ ስዕሉን በቃ ከዚህ ሁላ ህብረተሰብ ሊገነጥለኝ ነው። በቃ ይገንጥለኝም ምናልባትም በዚህ ፕሮፌሽን ሰክሰስፉል ሆናለሁ ብዬ አይደለም እውነታውም የጀመርኩት ጠዋት ተነስቼ አንድ ሰዓት ላይ መስራት የምፈልገው ስዕል ነው። ስለዚህ እሱን እናድርግ፣ እሱን በማድረግ የሚገለኝም ከሆነ ይግደለኝ ብዬን የገባሁበት የነበረው እና የሚገርመው እንደዛ ሆኖ ሁሉን ነገር ትውብ ታርገሽ ሙሉ ጊዜሽን ስትሰጪው እሱ ወዲያው መልስ የሰጠኝ መልሶ ራሱ ፕሮፌሽኑ አዲስ ቴክስቸርም አዲስ እይታም ማየት የቻልኩት በዛ ምክንያት ነው። በቃ ሁሉን ነገር እርግፍ ጠዋት ስነሳ ጭንቅላቴ ሙሉ ባዶ ነው የሚያስበው ስለ ብቻ ነው። ግር የለኝም አለኝ እንኳን ብሎ አያስብም በቃ እዛ ድረስ ባዶ አረኩት። በዛ ነው ወታግዬ ታግዬ ወደዚህ የገባው በቃ አሁን ስኖር ለካ መኖር እንደዚህ ነው አልኩኝ። እና አሁንም ግን ማህበረሰቡ አሁንም እንደ ጎደለኝ ነው የሚያየኝ። ይሄ ህብረተሰቡ የለመደው አለ አይደል ቤት ዳር፣ መኪና፣ ይሄ ምንድነው? ቁሳዊ የሆነ እይታውን። እኔ አሁን ብር ሳገኝ ቤት መኪና አይደለም ሁላት የሚለኝ ለስዕሉ ቦታ ማዘጋጃት የማስበው ኔ አሁን ሀሳብ። በዛ ውስጥ ደግሞ ከሰማይ እየመጣሽ የሚመስለውም ደግሞ ማህበረሰብ ታገኛለሽ። የሚገርምሽ እንግዲህ ታዳጊ ሳለሽ በጣም አይተሽ የወደድሽው የተማረክሽበት የምታስታውሹ ስዕል ወይም ደግሞ ሰዓሊ ወይም ወደ ስዕል የመራኝ ነገር ይሄ ነው የምትሆን ትውስታለሽ? አዎ ሰአሊ ከሆንኩ በኋላ ነው ግን ሰአሊውን የሚያወቅኩት። ሰአሊም እንደሆነ በልጅነቴ የውጭ ሰአሊ ነው ቫንጎ ዱሳልና የእሱ ስዕልም እንደሆነ አላወቅኩም። ልጅ ነኝ ገና ሀያ ስኩል ተማሪ ነኝ። ስዕል መውደዴና መመነጫጨሬን እንጂ ወደፊት ሰአሊ ይሆናለሁ የሚለውንም እራሱ አላውቀውም። ልሆንም እችላለሁ የሚለውም ግን ጭንቅላቴ ውስጥ በጣም በብሩሹ የብሩሹ እንቅስቃሴ ጭንቅላቴ ውስጥ ክት ብሎ ቀርቷል። ከዛ አርት በማጠናበት ሰዓት ነው ያን ያየው ስል የዚህ ሰውዬ እንደሆነ እንኳን ያወቅኩትና አሁን አርቶቼን የምክሪያቸው ቴክስቸር አይን ላይ ቴክስቸር ያመጣሉ። የቅጠሎቹ መደርደር ቴክስቸር ያመጣል። ያ የእሱ ሰውዬ ኢንፍሉዌንስ ነው። ምንም ነገር ስሰራ ፓተርንም ኦሪጂናል ፓተርን፣ ሌላም ፓተርን አለኝ ና እሱንም ስሰራ ቴክስቸር ፍለጋ ነው። ከዛ የዛሬ አስር አመት ወ አስራ ሁለት አመት አካባቢ ሸራተን የአርት ኤግዚቢሽን ነበረ ና ያሬድ ኦሊቭ የሚባል ልጅ አለ። የእሱ ስዕል ከኢትዮጵያ ደግሞ ቴክስቸር አለው። በቃ ግዴታ የኔ ስዕል ከሌላው ሰው ስዕል መለየት አለበት፣ ማንንም መድገም የለብኝም የሚለውን ነገር ያኔ ነው ያስወሰነኝ የልጁ ስዕል። ራስሽን በስዕል የምትገልጭበት መንገድ ለየት ይላል። ስዕሎችሽ በዛ መንገድ ማቅረብ የፈለግሽው ለምንድን ነው? እስቲ መጀመሪያ በምን መልኩ እንደምታቀርቢ ለአድማጮቹ አብራሪላቸው ና ከዛ በዛ መልኩ ደግሞ ራስሽን ለመግለጽ የወደድሽበት ወይም ደግሞ እንደዛ ልትገልጪ የቻልሽበትንም መንገድ አስረጅልኝ። አሁን ሰዓት የምሰራው ቅጠሎችን በመደርደር ነው። እንጊባላል ቴክኒክ ቅጠሎችን በመደርደር የሚሰሩ ስራዎች ናቸው። እና ይህን ቅጠሎችን አጋጣሚ ሆኖ ከችን ሳስተምር ለእነሱ ምሳሌ ለመስጠት በጣም በእነሱ ቋንቋ ለማሰብ ና ሲን በለማድረግ ፈልጌ ቅጠል አንስቼ ምሳሌ ሰጠው፣ እነሱን አስረዳው። ከዛን ቀን ጀምሮ የቅጠል ህይወት ከኔ ጋር ተገናኘ። ከዛ ስለ ቅጠል ማንበብ ጀመርኩ። ያች ያነሳኋት አንድ ቅጠል ነው ወጣ ቤት ከዛፍ ላይ በጭቄ ወጥ የገባሁት እና እሷ ቅጠል ስለ ዛፉ ራሱ ማንበብ ጀመርኩ። ከዛ በኋላ አሁን የምጠቀምባት ቅጠል ስሟ ሳይንስ ግኔማ ጎብሬላ ሮብስታ ትባላለች። ለኛ ሀገር በተለመደ የሀር ኦክ ዛፍት ከእሷ ባህሪ አንጻር እንዳለ ከኔቸር ጋር ታገናኛት ከእኛ ከሰው ልጅ ህይወት ጋር ምን ያህል የተመሳሰለ እንደሆነ ማየት ይቻልኩኝ። አንድ ቅጠል የዛፉ ፓርት ነው፣ የዛፉ አካል ነው። እኛ የሰው ልጅ አካል ነን። የሰው ሬስ የሂማን ሬስ የሚባለው የሰው ዘር የሚባለው አካሎች ነን። እሱን ማገናኘት ይቻልኩኝ። ከዛ እያንዳንዷ ቅጠል የራሷ የሆነ ፐርፐዝ አላት ለህይወት እኛም እንደዛ የምንኖርበት ሰዓት ምን ይዘን እንኖራለን? ምን ሰርተን ስናልፍት ምን እናት የምናደርጋለን? ምስሎችሽን እንግዲህ ሳያቸው ህጻናት ልጆች ሴቶችም እንደዚሁ ፊታቸው ላይ ልሙጥ የሆነ ሴቶች ወይም ካለው አበሳቸው ወይ ከሁኔታቸው ጎሳቆላቸው ወይም ማዘናቸው የሚታወቅ ያለበት ሴቶች ይታያሉና ሴቶችና ህጻናት ላይ ደረሱ የምትያቸው የትኛው ነው? ጎልቶ የተሰማሽ የትኛው ነው አውጥተሽ ልታሳይ የሞከርሽው? ብዙ ጊዜ ላይክ ሚዲያ ምንም በምትከፍችበት ሰዓት ዜናዎች ይመጣሉ። ሴቶች እንደዚህ እንደዚህ ያለ አንዳንድ ሴቶችም ኢንተርቪው ይደረቃሉ። እሱም እያዳመጥኩ እንዳለ እኔ በሆን ምንድን ነው መሆነው እምል ነው። ግን ሁሌ የሚሰማኝ በዛ አንዳንድ በእሳት ውስጥ ያሉ ሴቶች የተሰሩት በዚህ በእሳት ውስጥ እየተገበገዙ እንደኖሩ ነው የሚሰማኝ እኔ በሆን። ከስር ጀምሮ እየበላኝ ያለ ነገር ነው ይሄ ነው የማምነው እና አሁን እዝበዝች በሁለት አመት ኢትዮጵያ ሆስፒታል ልሽ አልችልም። አለም ላይ አለም እየተረበሸች ነው ያለችው በየቦታው ስደት፣ ጦርነቱ። እኛ ሀገር ደግሞ ስፔሲፊካሊ በጣም ጦርነቱና ስደቱ ከቦታ ቦታ መፈናቀሉ በጣም እየበዛ ያለውና ለዚህ ገፈቱን እየቀመሱ ያሉት መጀመሪያ ሴቶቹና ህጻናቶቹ ናቸው። ስለዚህ ያን ቆመው ራሱ ሲናገሩ ስትሰሚያቸው የእነሱ ሀዘን የእነሱ መጎዳት እያንዳንዳችንን እንደሴት ሆነን ካልነካት አንድ ምንም ሰው ስሆን ህፃናቶቹ ደግሞ ህጻናት አንድ ዓመት ነው ያስተማርኩት እና በህይወቴ የኮራውበት ጊዜ ህጻናቶቹን ያስተማርኩበት ጊዜ ነው። በጣም ቀርቤ ሳያቸው ህጻናቶች አይናቸው ውስጥ ነው ስሜታቸው የምታዪው። በአፋቸው አይነግሩሽም እና አሁን በየቤቱ ዜና ተከፍቶ ጦርነት ጦርነት ሲባላ አንድ ሰሞን በእኛ አዝኖ ነው የሚያየንና አይናቸውን ብቻ። በዚህ በቀጠል ውስጥ እየሰራሁ ያለሁት ህጻናቶቹን በዛ ምክንያት ነው። በቅርብ ጊዜ በተከታታይ የተለያዩ አውደ ርዕዮች ላይ ተሳትፈሻል በቡድንም በብቻሽም፣ እና አሁን ደግሞ የወርቃማዋ ቅጠል የተሰኘ አውደ ርዕይ ምን ለማሳየት ነው የተጠቀምሽበት? ምን ያህል ስዕሎች አቅርበሻል? አሁን የወርቃማ ስዕል ኤግዚቢሽን ባቀረብኩበት ሰዓት ወደ ሰላሳ ስድስት አካባቢ የሚሆኑ ስራዎች ናቸው የቀረቡት። በእነዚህ ስራዎች ላይ ወርቃማ ቅጠል በሚል ርስ የሰጧቸው የሴቶቹና የህፃናቶቹን ህይወት ነው። እናቀው ያላደገ ልጅ የእኛው ምንድ ነው የወደፊት ተስፋችን ነው። ወርቃማ ቅጠላችን ነው። ወርቃማ ቅጠሏን ደግሞ ካልተንከባከብናት፣ ሁላችንም ወደዛ ወደዚህ ከበጫጨቅናት፣ እሷም ድጋሚ አትበቀልም፣ ድጋሚ ዘሯን ይዛ አትመጣም። ስለዚህ በዛ ምክንያት የአሁኑን ወርቃማ ቀጠለዋ በሚል እነሱ መከባከብና መያዝ ካልቻለን የእኛ ተስፋም የወደፊት እጣፋንታችን በጥያቄ ምልክት ውስጥ ነው የሚቆየው። የወደፊት ስንል ከአስር አመት ከሀያ አመት በኋላ አይደለም ከመቶ አመት በኋላ ማሰብ መቻል አለብን። እና ያንን ለማሳየት ነው የፈለግኩት። እና ኤግዚሽንም በእንደዛ ነበረ ከሄደው አዲስ አበባ ሙዚየም ውስጥ ነበር የተካሄደው። እንደ ሰአሊ እንግዲህ ብዙ መልእክቶችን ሊያስተላለፍሽ ነው ስዕሉ ለልብሽ ሙላትን ሰጥቶታል እና ምንድን ነው እሱን በቀጣይ ማድረግ የምትፈልጊው ምን አይነት ነገሮች ላይ አተኩረሽ የምትሰር ይመስልሻል በቀጣይም ተነኩም ብዬ በስዕሉ አልተገለጹም ብዬ ያሰብኳቸው የሶሻል ኢሹ የማህበረሰብን ተኮር ተጨማሪ ኮንቨርሴሽን ንግግር የሚፈጥሩ ነገሮችን ለመስራት ነው ሀሳቤ እሱ ነው ሄዶ ሄዶ አንድ ስዕል ልትሆን ትችላለች። እቺ አልሞላ ብላ የምታሰቃየችን ህይወቴን የምትሞላልኝ አንድ ስዕል አለምን ካነጋገረችልኝ ያኔ እፎ ላለው ብዬ አስባለሁ። ምኞቴ እሱ ነው። ሂጂ ሂጂ ኮዜን ማሳየት የምፈልገው በአንድ ስዕል ነው። ያቺ ስዕል እስክትወጣ ድረስ ግን መሳሌን አላቆምም። እሺ። ሰላማዊት ገብረ ጻድቅ ከአሜሪካ ድምጽ ከጋቢና ቤት ጋር ስለነበረች ቆይታ አብዝቼ ነው የማመሰግነው። እኔም አመሰግናለሁ። እሺ ጋቢና ቬ ከአሜሪካ ድምጽ ዋሽንግተን ዲሲ ይቀጥላል ትውልድ ኢትዮጵያውያን ደንበኞችና የንግድ ቤቶች ከሚፈተኑባቸው ጉዳዮች መካከል አንዱ በሀገርኛ ቋንቋ የሚያስተሳስራቸው አውታር ማነስ ነው ይህን የተመለከተ የወጣቶች ድርጅት ከአንድ ሺ በላይ የንግድ ድርጅቶች አገልግሎት ሰጪዎች እንዲሁም ደግሞ የዜና አውታሮች የሃይማኖት ተቋማትና ሌሎችም ትውልድ ኢትዮጵያውያን ላይ አተኩረ የሚንቀሳቀሱ ድርጅቶችን አድራሻ ጠቋሚና አገናኝ መተግበሪያ ይፋ አድርጓል የሀብታሙ ስዩም ቆይታ ቀጥሎ ይቀርባል ስሜ ብርሃኑ በየነ ባላለሁ። የአደይ አፕ ኮፋውንደር እና ዲቨሎፐር ነኝ። አደይ አፕ ላንች የተደረገው 2018 2019 ዚ ብዝነስ ያደርሲ ማለት ነው። አፑ ራሱ ላንች ደግሞ የተደረገው ከኮቪድ በፊት ጃንዋሪ 2020 ላይ ነው። አደይ አፕ ከአንድ ሺ በላይ የተለያዩ የኢትዮጵያ ቢዝነሶችን ያካተተ ነው። ቢዝነሶች ብቻ ሳይሆኑ የኮሚኒቲ ሴንተሮች፣ ተቋማት የሕክምና ተቋማት፣ አገልግሎቶች የሚሰጡ ከዛ በተጨማሪ ደግሞ ቤተክርስቲያናት፣ መስጊዶች፣ የተለያዩ የእምነት ተቋሞችንም ያካተተ ነው እና ዋናው ፐርፐሱ የተለያዩ የኢትዮጵያ ቢዝነሶችን ያው አንድ ላይ በአንድ አፕ በአንድ ፕላትፎርም ላይ ለማቅረብ ነው፣ እንዲገናኙ ማድረግ ነው። በዛ ላይ ያው ቢዝነሶቹም ግሮና ደቨሎፕ እንዲያደርጉ ይደረጋል። የተለያዩ ደግሞ ተጠቃሚዎቹ ማለት ነው ዩዘሮቹ ደግሞ አሁን ለምሳሌ እዚህ ኢቨንት ላይ ከተለያዩ ስቴቶች የሚመጡ ሰዎች አሉ። አፑ በሎኬሽን መሰረት ካሉበት ቦታ ቅርብ ያለው የፈለጉትን የኢትዮጵያ ቢዝነስ ሬስቶራንት፣ ሆነ መዝናኛ ቤቶች ቤተ ክርስቲያኖች ማየት የሚፈልጓቸው ቦታዎች፣ ከኢትዮጵያኖች ጋር የተያያዘውትን ማቅረብ ይችላል ማለት ነው። አንድ ተቋም ወይም አንድ ድርጅት ምን አይነት ጠቀሜታ ነው የሚያገኘው እንደዚህ ያለውን መተግበሪያ በመጠቀሙ? ያ አሁን ዋናው ያልኩ አንደኛው ፕራይም ኤግዛምፕል የምትለው ይሄ ኢቨንት ነው። እዚህ ኢቨንት ላይ የተለያዩ ሰዎች ከውጭም ሆኑ እዚህ ያሉትም ከሀበሻ ቢዝነስ አንጻር ምን ምን እየተሰራ ነው የሚሉትን ነገር ለማወቅ ከፈለጉ የሆነ አገልግሎትም ከፈለጉ የራሳቸውን ቋንቋ የሚያዋራ ሎየሮች ከፈለጉ ዶክተሮች ከፈለጉ፣ እነዚህም በአንድ ላይ አጠቃሎ የሚያመጣ ፕላትፎርም ነው። እና ዋናው ጠቀሜታው አንድ ሰው ዳውንሎድ ማድረግ ያለበት ያው በሀገሩ ቋንቋ የሚያናግረው ዶክተር፣ ሎየር ወይም ደግሞ ሌተስት አንድ ግሬተስት የሚባሉ ቦታዎች በኢትዮጵያ ኮሚኒቲ ውስጥ ያሉትን አግኝቶ ለመጠቀም ከፈለገ ነው። መጪ ዘመን እቅዳችሁ ምንድን ነው? በዚህ አፕሊኬሽን ምን ላይ መድረስ እንፈልጉ? አሁን ፌዝ ዋን የነበረው በሶስት አራት ፌዝ ነው ያስቀመጥነው፣ የነበረው ፌዝ ቱ ላይ ያለ ነው። ፌዝ ዋን ቢዝነሶችን አጠቃለን አጥተን ለሰው ማቅረብ ነበረ። ፌዝ ቱ ደግሞ ከዛ ጋር በተያያዘ እንደ ኤክስትራ ፊቸር ሆኖ የተለያዩ የዜና አቋመትን ያካተተ ፋንክሽናሊቲም ሰው ገብቶ ዜናም ሆነ ኢንተርቴንመንት ለማየት ከፈለገ እዛ ላይ አጠቃሎ የተቀመጠበት ሁኔታ አለ። ፌስቱ እሱ ነው ይባለው። አሁን ደግሞ ዋና ፌስ ላንች የምናደርገው በቅርቡ ከሶስት አራት ወር ውስጥ በኋላ ላንች የምናደርገው የድሊቨሪ ፕቅንትን ነው ሰርቪስ ነው። እሱ ሰርቪስ አይ ቲንክ በእኛ አስተያየት ጌም ቼንጀር ነው ብለን እንጠብቃለን። ቢካዝ የምንፈልገውን አገልግሎቶች ስፔሻሊ ምግብ እቃዎችን ከአብሻ ቢዝነሶች እንዴት አድርገን ወይ ከኢትዮጵያኖች ቢዝነሶች እንዴት አድርገን በቀላሉ ለሰው ማቅረብ እንችላለን። ሰውና ቢዝነሱን ማገናኘት አንድ ነገር ሆኖ ደግሞ ኮንቬንየንሱ ደግሞ ሌላ ስራ ነው እና እዛ ላይ ነው ተግተን እየሰራን ያለ። መልካም እድል እንዲገጥማችሁ እመኝልሃለሁ። መታከል ያለበት አንድ ሀሳብ ካለ? ዋናው መታከል ያለበት ያው ተረዳርቶ መስራት አለብን። አይ ቲንክ የአፕም ዋና ጎልና ሀሳብ ይሄ ነው። የተለያዩ ኮሚኒቲዎች ካየ ስፔሻሊ በኖርዝ አሜሪካ ካየ እንደ ኮሪያ ጆች ኮሚኒቲ ህንድ ኮሚኒቲዎች ካየ የላቀ ደረጃ ላይ የደረሱት ቢዝነሳቸውን አንድ ላይ በማቀናጀት ናረን ኮምፐራቲቭ ኔቸር በት አብሮ በመስራት በቅንጅት ማደግ የቻሉበት ሁኔታ አለ እና እኛም ካለን የህዝብ ብዛት አንጻር እዚህ ተረዳድተን፣ ጥሩ እና የላቀ ደረጃ የመድረስ አጋጣሚዎች አሉ ይገምታለን። ከጋቢና ጋር ስለሆናችሁ እናመሰግናለን። ተከታዩ መሰናዷችን ደግሞ ከጾታዊ ጥቃት ጋር ይያያዛል። የጾታዊ ጥቃት ከኮቪድ-19 በኋላ መጨመሩም በጉዳዩ ላይ የሚሰሩ የጤናና የስርዓተ ጾታ ባለሙያዎች ይናገራሉ። ለመሆኑ አንዲት ሴት ወሲባዊ ጥቃት ሲፈጸምባት ማድረግ ያለባት ነገሮች ምንድን ናቸው? በጋንዲ መታሰቢያ ሆስፒታል ውስጥ የአንድ መስኮት ክፍል ባልደረባ የሆኑት ዶክተር እስማኤል አሚኑ ጋር ቆይታ አድርጌ ነበር። ዶክተር እስማኤል ስለ አንድ መስኮት አገልግሎት ከሚያስረዱበት ይጀምራል ዋን ስቶፕ ሴንተር እንግዲህ በሌላ ስሙ አንድ መስኮት አገልግሎት ክፍል ይባላል። እሱም ማለት ነው የተለያዩ አገልግሎቶችን በአንድ ጥላ ስር መስጠት ማለት ነው። የሚያካትታቸው የተለያዩ ዲፓርትመንቶችም የስነልቦና አገልግሎት ሕክምና የሚሰጡ አሉ፣ ሜዲካል ሕክምና የፖሊስ፣ የአቃቤ ሕግ እንዲሁም ሶሻል ወርከሮች ይገኙበታል። ኬዝ ማናጀሮች፣ ፋርማሲ ሰራተኞች፣ ላብራቶሪ ሰራተኞች አንድ ሰው ጥቃት ደርሶበት ወይ መደፈር ገጥሞት ወደ ማዕከላችን ቢመጣ የትም ቦታ ሳይንቀሳቀስ አንድ ማዕከል ውስጥ ሁሉንም አገልግሎት አግኝቶ የሚሄድበት ቦታ ነው ማለት ነው። እናንተ በቀን ምን ያህል ሰው ነው የምታዩት? ከእነዚህ ውስጥ ምን ያህሎቹ ወጣቶች ናቸው? ምን ያህሎቹ ሴቶች ናቸው? ምን አለ ወደምናየው ከመሄዳችን በፊት ትንሽ ስለ ቤቱ ተጨማሪ ነገር ላብራራልሽ። ይሄ ዋንስቶፕ ሴንተር ነጻ ነው። አገልግሎት የምንሰጠው የህክምና አገልግሎት ትሰጣለን። አንድ ሰው ጥቃት ደርሶበት ብዙ ጊዜ ሴቶች ናቸው። ሴቶች ጥቃት ደርሶባቸው በሚመጡበት ጊዜ የተለያየ አካላዊ ጉዳት ሊያጋጥማቸው ይችላል። መቧጫ፣ መድማት፣ የተለያዩ የአካላዊ መሰንጠቆች ወይ ስፔሲፊካሊ ደግሞ ማህፀን በር መሰንጠቅ እንደዚህ አይነት አጋጣሚ አጋጥሟቸው ሊመጡ ይችላሉ ያው ደግሞ እንግዲህ በሚደፈሩበት ጊዜ ለተለያዩ በሽታዎች ሊዳረጉ ይችላሉ አላስፈላጊ እርግዝና እንዲሁም ለኤች አይቪ ሊጋለጡ ይችላሉ ለአባላዘር በሽታ ለጉበት ቫይረስ በሽታ ሊጋለጡ ይችላሉ እነዚህ ነው ለህክምናዎች ለነጻ እንሰጣለን ማለት ነው። ይህም ብቻ ሳይሆን ተከታታይ የሆነ የስነ ልቦና አገልግሎት እንሰጣለን። ብዙ ጊዜ የስነ ልቦና ጉዳቱና ረጅም ጊዜ ሊቆይ ስለሚችል በቀጠሮ እየተመላለሱ የስነ ልቦና አገልግሎቱን ያገኛሉ። ከዛ ውጭ ምንድን ነው እንግዲህ መንከራተት አይጠበቅባቸው ገናል። ለተወሰነ ቀን ማቆያም አለን ለሶስት ቀን የሚሆን በተለይ ደግሞ አካላዊ ጉዳት ደርሶባቸው የመጡ ቤተሰብ ሳይኖሯቸው የመጡ ወይ ደግሞ ከቤተሰብ ጥቃት ደርሶባቸው የመጡ ሴቶችና ህጻናትን ለተወሰኑ ቀናት እዛ ሁለት አልጋዎች አሉን። እዛ እናቆያቸዋለን። ነገር ግን ከዛ በላይ መቆየት ካለባቸው ሼልተሮች አሉ። እዛ ሂደው ለረጅም ጊዜ ራሳቸውን ችለው የህግ ሂደቱም እስኪያልቅ ድረስ እዛ የሚቆዩበት ሼልተሮች አሉ። ወደዛ እንልካቸዋለን ማለት ነው። ምን ያህል ይመጣሉ ለሚለው እንግዲህ አሁን ባለው መረጃ መሰረት በቀን አምስትም ስድስትም እስከ አስር አስራ ሁለትም የሚመጡበት አጋጣሚ አለ። ነገር ግን አንዳንዴ ደግሞ አንድም ሁለትም ብቻ የሚመጡበት ሁኔታ አለ። ለዚህ በወር ስናስቀምጥ ከመቶ አስራ አምስት እስከ መቶ ሀያ መደፈር አጋጥሟቸው የሚመጡ ሴቶችና ሕፃናት ይገኛሉ ማለት ነው። ምሳሌ ያለፉትን ዘጠኝ ወራት የሁለት ሺህ አስራ አራት ሪፖርት ለማስቀመጥ ወደ ስድስት መቶ ሰማንያ ስምንት ጥቃት ደርሶባቸው የመጡ ሴቶችና ሕፃናት አሉ ከነዛ ውስጥ ከሰማንያ ስምንት ፐርሰንት በላይ የሚሆኑት ከአስራ ስምንት በታች የሆኑ ልጆች ናቸው ማለት ነው። ከአስራ ስምንት በታች የሆነውም ደግሞ ብዙ የሚሆኑት ከአስር አመት በታች የሆኑ ከስድስት አመት እስከ ዘጠኝ አመት ያሉት ቁጥራ በጣም ብዙ ነው ማለት ነው። አሁን እርሱ እንደነገሩኝ እድሜያቸው ከ18 አመት በታቸው የሆኑ ልጃገረዶች፣ እንዲሁም ደግሞ ይባስ ብሎም ከ10 ዓመት በታቸው የሆኑ ህጻናቶች ናቸው ለጥቃት የሚጋለጡት። ይሄ ከምን የመነጨ ነው? እንደ ጤና ባለሙያስ በምን መልኩ ሊቀረፍ ይችላል ብለው ያስባሉ? ጥቃት ደርሶባቸው የሚመጡት እንግዲህ አብዛኞቹ ህጻናት ናቸው። ይህ የሆነበት ምክንያት ብለን ለማጣራት ሞክረናል። ነገር ግን ይህ ነው የሚባል ምክንያት ማስቀመጥ አልቻልንም። ነገር ግን ብዙ ጊዜ ከፍ ያሉ ሰዎች ጥቃት ቢደርስባቸውም ወደ ሕክምና ተቋም የመሄድ ፍራቻ ስላለ፣ ህጻናቶች ግን ጥቃት በደረሰባቸው ጊዜ ለቤተሰብ ስለሚናገሩ ቤተሰብ ደግሞ ፈጣን እርምጃ ወስዶ ወደኛ ስለሚመጣ ሊሆን ይችላል ብለን እናስባለን። ነገር ግን ይሄ ነው ህጻናቶች የበዙበት ምክንያት በዚህ ምክንያት ነው ብለን ባንገልጽም እንዲሁም የምገምተው ነገር ምንድን ነው፣ ህጻናቶች ብዙ ጊዜ ራሳቸውን መከላከል አይችሉም። አሁን አብዛኛው ጥቃት የሚደርስባቸው በእኛ ቦታ የቤት ሰራተኞች፣ እንዲሁም የጎዳና ተዳዳሪዎች እንደዚህ አይነት ጥቃት ይደርስባቸዋል። ነገር ግን ስፔሲፊካሊ ዚ ምክንያት ነው ጥቃት ይደርስባቸው ብሎ መናገር ይከብዳል። እሺ። ጥቃት ደርሶባቸው ለሚመጡ ሰዎች ከሚሰጡ አገልግሎቶች መካከል የስነ ልቦና አገልግሎት አንዱ መሆኑን ነግረውኛል። ይሄ የስነ ልቦና አገልግሎትም ረዥም ጊዜ የሚፈጅ እንደሆነ ነው የጠቀሱልን። ይሄንን ምን ያህል ሰዎች የምርም መጥተው ይከታተላሉ? አው እንግዲህ ስፔሻሊ አሁን በየሕክምና ተቋማት አንድ ሰዎች ተደፍሮ በሚመጡበት ጊዜ ሾከስ የምናደርገው አካላዊ ምርመራው ላይ ነው። ነገር ግን አብዛኛው እንግዲህ ስፔሻሊ መደፈር ላይ ለረጅም ጊዜ የሚቆየው የስነ ልቦና ጉዳቱ በአንድ ጊዜ የሚቆም አይደለም። ምሳሌ ልነግርሽ ያህል የሆነች ልጅ አሁን ከአስራ አንድ ዓመት በኋላ በጊዜው ሰባት ዓመት ነበረች ከአስራ አንድ ዓመት በኋላ ወደ ሴንተራችን መጥታ ምን ችለናለች ጎረቤታችን የነበሩ ተለቅ ያሉ ሰውዬ በልጅነቴ እንደዚህ ደፍረውኝ ነበር። ያኔ ለመናገር ፈርቼ ዝም ብዬ ነበር። አሁን ግን ጎረቤት ባየኋቸው ቁጥር መበሳጨት ጀመርኩ ብላ ከአስራ አንድ ዓመት በኋላ የመጣች ልጅ አለች። ይህ የሚያሳየው ምንድን ነው? መደፈር አካላዊን እኛ እናክማለን፣ መድኃኒት መንሰጥ እንችላለን። ነገር ግን የሥነ ልቦና ጉዳቱን ግን እድሜ ልክ አብሮን የሚቆይ ነው። ኢትዮጵያ ውስጥም ቦታ ሰጥተነው ብዙ ሕክምና አንሰጥም። እኛ ሴንተር አሁን አንድ የሕክምና ባለ የስነልቦና ባለሙያ ብቻ ነው ያለን። ነገር ግን ከዛም በላይ መሆን አለበት። የስነልቦና አገልግሎት ቀንቀን ብቻ ነው ሀያ አራት ሰዓት ሊሰጥ የሚገባው ሕክምና መሆን አለበት። ቁጥሩም በከፍተኛ ሁኔታ መጨመር አለበት። ማስተማርም በከፍተኛ ሁኔታ መተግበር መቻል አለበት ማለት ነው። ነገር ግን አዲስ አበባ ሰፊ ከተማ ናት። ስለዚህ ከረጅም መንገድ መጥተው ይህን አገልግሎት ላይ ያገኙ የሚችሉበት ሁኔታ ስላለ ጀምረው የሚያቋርጡ አሉ። ቤተሰብ ላይ መቸው ይችላል። እነሱም ደግሞ ማፈር ሊያጋጥም ይችላል እና በዚህ ምክንያት በተከታታይ እያገኙ ነው ብለው መናገር አይቻልም። ከጤና አንጻር አንዲት ሴት ወይም ደግሞ አንድ ሕጻን ተደፍረው ሲመጡ ምንድን ነው እሱ ማድረግ ያለባቸው ወላጆችም ሆኑ ምን ማድረግ አለባቸው? ጥሩ ጥያቄ ነው። በሰፊው አገልግሎት ከምንሰጥባቸው በጣም ቢሆነው የህክምና አገልግሎት ነው። አንድ ጥቃት ደርሶበት ወይ ደርሶባት የመጣች ሴት ልጅ እንግዲህ ምን ማድረግ አለባት? ልክ ጥቃት እንደተፈጸመ በፍጥነት አካባቢዋ ባለ ጤና ጣቢያ ሊሆን ይችላል ወይ ሆስፒታል እንዲ ወይ ደግሞ ፖሊስ ጣቢያ መሄድ ትችላለች። እኛ እያንዳንዱን ጤና ጣቢያ ግንዛቤ ማስጨበጫ ፕሮግራሞች እና ስልጠናዎችን ሰጥተናል። እንዲሁም ፖሊስ ጣቢያዎችም እንዲሁ እውቀቱ እንዲኖራቸው ተደርጓል እና አንድ ሰው ጥቃት ሲደርስበት በፍጥነት ወደ ዋን ስቶፕ ሴንተሩ መምጣት እንደሚገባቸው አስተምረናል። ለዚህ አንድ ሴት ጥቃት ልክ እንደተፈጸመባት በፍጥነት አቅራቢ ባለ ሄልስ ሴንተር ወይ ሆስፒታል መሄድ አለባት። ይሄ ለምደው የምንጠቅመው ቅድም የጠቀስኳቸው የምንሰጣቸው ህክምናዎች አሉ። ድጋሚ ለመግለጥ የኤች አይ ቪ መከላከያ ህክምና አለ። የአባላዘር መከላከያ ህክምና፣ የጉበት ቫይረስ እና የእርግዝና መከላከያ ሕክምና አለ። ከዛም በተጨማሪ የማህፀን መሰንጠቅ ምናምን ሊያጋጥም ይችላል። ከፍተኛ ደም መፍሰት፣ የተለያዩ የሰውነት ጉዳት ሊያጋጥም ይችላል። እነዚህ ነገራቶች በፍጥነት በመጡበት ሁኔታ ሕክምና ማስጠት እንችላለን ማለት ነው። ምሳሌ የኤች አይ ቪ መከላከያውን ኤች አይ ቪ መከላከያ ማለት ነው ማለት ነው። ጥቃት አድራሹ ኤች አይ ቪ በሽታ ይኖርበት እና ጥቃት የደረሰባት ደግሞ እንደዚህ አይነት ነገር ባይኖርባት ከሱ ወደ እሱ እንዳይተላለፍባት የቻይ መከላከያ ህክምና ይሰጣል። እንዲመጡ እመክራለን። ነገር ግን ቢቆዩ ቢቆዩ እንኳን ከአምስት ቀን በላይ መቆየት የለባቸውም። በዚህ ቀን መሀል ከመጪው ግን እንዳያረግዙ የእርግዝና መከላከያ መድኃኒት ይሰጣቸዋል ይችላሉ። አንዳንድ ሰው በዚህ ቶ ሊመጣ ይችላል። መመክረው ቶሎ ቢመጡ ነው። አሁንም በዚህ በፕሮግራማችሁ ማስተላለፍ የምንፈልገው ምንድን ነው? ልክ ጥቃት የደረሰበት ሰው ወደ ጋንዲ መታሰቢያ ሆስፒታል ወይ ሚኒልክ ሆስፒታል ጥሩነሽ ቤጂንግ ሆስፒታል፣ ኤካ አባዶ ሆስፒታል፣ እንዲሁም አበበሽ ጎበና ሆስፒታል በአቅራቢያው በሚገኘው ሕክምና ቦታ ሄዶ ይሄን ሁሉ አገልግሎት በነጻ ማግኘት ይችላል። ነገር ግን አሁን ቆይተው ዓመትም ሁለት ዓመትም ሶስት ዓመትም ወራትም ቆይተው ሊመጡ ግን ምንም ችግር የለውም። የሚገባቸውን አገልግሎት እንሰጣቸዋለን ማለት ነው። የሕክምና የሚሆን የስነ ልቦና አገልግሎት ቢዘገይም እንዲመጡ መክራልነን ጨርሻለው። ጥያቄዎች ጥያቄዎችን አንተ መጨምሮ ትፈልገው ነገር ካለ ዶክተር እሺ። ሊጨምር እንግዲህ አሁን ምን አለ፣ አንድ ሰው ጥቃት ሲደርስበት ስፔሻል ህጻናቶቹ ጥቃት ሲደርስባቸው ምን ያደርጋሉ? ለቤተሰብ በሚናገሩበት ጊዜ ቤተሰብ መቆጣት፣ አካባቢ ላለ ሰው መናገር የተለመደ ነገር ነው። እኛ ጋር አሁን ህጻናቶች ዘጠኝ አመት ወይ አስራ ሁለት አስራ ሶስት አመት ተደፍለው በሚመጡበት ጊዜ ምን ያደርጋሉ? የጎረቤተሰብ ተሰብስቦ ሰባት ስምንት ሆነ ጎርፈው የሚመጡት ቤተሰብ እያለቀሰ በቃ ብስጭቱን ፊት ለፊት እያሳየ ነው የሚመጣው እና ይሄ ምን ያመጣል? ልጆቹ ወደፊትም እንኳን እንደዚህ አይነት ጉዳት ቢደርስ መደበቅን ምርጫቸው ያደረጋሉ ማለት ነው። መምከር የምፈልገው ምንድን ነው? እንደዚህ አይነት ነገር ልጆች ደፍረው ለእናንተ እንደዚህ ሆንኩ፣ እንትና መካኝ እንደዚህ ያደረገኝ ብሎ በሚናገሩበት ጊዜ ልጆቹ ጋር ሪአክሽኖቻችንን ማሳየት የለብንም። ያቀብለን። ለብቻችን ሆነን ትንቢታችን መግለቅ እንችላለን። ልጆቹ ጋር ግን ጎበዝ ምናምን ብላችሁ ወደ አቅራቢያው ጤና ጣቢያ ሕክምና ቦታ መውሰድ አለብን። እዚህ የተለመደው ነገር ሄዳ በምትናገርበት ፖሊስ ጣቢያም ሄዳ ስትናገር ፖሊሶች ከልጁ ጋር ታረቂ ምናምን የሚባል ንግግር አለና፣ እንደዚህ አይነት ነገርን ታዲያ ፖሊሶችን ቢሆን የሚሰሙን ከእንደዚህ ነገር መታቀብና ልጆቹን እነሱ ደግሞ መንከባከብና ሁሉም እያልኩ አይደለም፣ አንዳንድ ፖሊሶች ሁሉም የሚመለከተውን ይህንን ፕሮግራም የሚሰማ ሰው በሙሉ አስፈላጊውን እንክብካቤ ሊያደርግላቸው ይገባል ማለት ነው። አገልግሎት ሲሆን ኤቭሪቲንግ የምናገኘው ከሆስፒታሎች ነው። ከጋንዲ መታሰቢያ ሆስፒታል ነው የተለያዩ የህክምና ቁሳቁሶች የምናገኘው። ነገር ግን ሆስፒታሉ ለብቻው ይህን ነገር ሊያስኬድ አይችልም። ጉዳት ደርሶባቸው ልብስ እንኳን መቀየር የማይችሉበት ሁኔታ ነው ያለው ደም በደም ሆና እዛው ሳሙና ሰተናት ልብሱን አጥባ የምታደርግበት ሁኔታ ነው ያለው እና ይሄ ደግሞ በጣም አስጨናቂ ነው። ለዚህ ለህብረተሰቡ ለሚሰማኝ ሰው አንድ ሰው ብቻውንም ሆነው ራሱ ይህን ማድረግ ፈልጋለው የሚል ካለ በጋ እንዲ መታሰብ ሆስፒታል ተገኝቶ መርዳት የሚችለውን መርዳት ይችላል። የሴቶች ጥራት መጠበቂያ ፓዶችን እንዲሁም የውስጥ ልብሶችን፣ ቀሚስም ሊሆን ይችላል ቲሸርት ያለው ምንም ነገር ቢያመጣ ጉዳት ለደረሰባቸው ሰዎች እንሰጣለን ማለት ነው። ዶክተር እስማኤል ከጋንዲ ሆስፒታል ዋን ስቶፕ ወይም ደግሞ የአንድ መስኮት ክፍል ለነበረን ቆይታ አብዝቼ ነው ማመሰግነው አመሰግናለሁ እና i boy ዜናዎቻችን እሁድ ምሽትን አብራችሁን ስለሆናችሁ እናመሰግናለን። በነገው ምሽት በመደበኛው መሰናደው ይጠብቃችኋለን። ጋቢና ቬሪዚ ላይ ተጠናቋል። የደንገረሞ መሰናደውን የመራው ኤልያስ አስማረ በቅንብሩ ከዋና አዘጋጇ ጽዮን ግርማ ጋር በመሆን አብረናችሁ አምሽተናል። ሰላም ጤና ይስጥልኝ ደናደሩ